ወይትሰ ድንግል ኢትይ እንተ ወለደት ለነ መድህነ እምድረ ወለደት ቻው ነበረት ወድ ድንግልና ከመ ትካት ቡሩክ ውእቱ ፍሬ ከርስኪ ኦ ላዲተ እግዚእ ዘመጻ ዋ ዳህነነ እምህደ ጸላኢ ዛልቦ ምረት አንቲ ፍጽምት ወብሩክት ረከብኪ ሞገሰ በሃበ ንጉሠ ስፋት አምላክ ዘባማን ለኪ ደሉ እበይ ወክብር እንኩል በሙለ ነብሩ ዲበ ምድር ቃለ አብ መጻ ወተሰብአ እምኔኪ ዋንስ ወሰቦ ምስለ ሰብ እስመ ማህሪ ውእቱ ወመፍቀሬ ሰብ አድሃነ ነፍሳትን በምጻቱ ቅዱስ ሳሊለነ ቅዱስ